የናይጄሪያው ፕሬዝዳንት ሙሐማዱ ቡሃሪ የድንበር የለሹን የሐኪሞች ድርጅት የኤምኤስኤፍን ዘገባ እንደሰሙ በእጅጉ ተቆጥተው ነበረ። ለነገሩ ጉዳዩን የናይጄሪያ መገናኛ ብዙሃንም ሲዘግቡበት ቆይተዋል። ያም ሆኖ ከኤምኤስኤፍ ዘገባ በኋላ አስቸኳይ ስብሰባ ጠርተው ነበረ። በውጤቱም በስደተኞች መጠለያዎች የምግብ ችግር እንዳለ ነው የተገለጸው። በመጨረሻም የናይጄሪያ የጤና ጥበቃ ሚኒስትር እንዳስረዱት ፕሬዝዳንቱ አፋጣኝ እርምጃ እንዲወሰድ አዘዋል። ፕሬዝዳንቱ ጉዳዩ አሳስቧቸዋል። ለኤቦላ እንዳደረግነው አይነት አንድ የፈጣን ጣልቃ ገብ ኃይል ቡድን እንድናቋቁም ይፈልጋሉ። ይህ ፈጣን ጣልቃ ገብ ኃይል ሐኪሞችን ግብረሰናይ ድርጅቶችንና የመንግስት መስሪያ ቤቶችን ያካትታል። በተለይ በቦርኖ ግዛት ያሉት ስደተኞች የሚገኙበት ሁኔታ አሳሳቢ ነው። የናይጄሪያ የጤና ጥበቃ ሚኒስትር አድዋሌ በምግብ እጥረት የተጠቁትን ስደተኞች ለመታደግ እቅድ መውጣቱን ተናግረዋል። የተባበሩት መንግስታት ድርጅት በሰሜን ምስራቅ ናይጄሪያ ቦኮ ሃራም በሚያደርሰው ጥቃት ምክንያት ከመኖሪያቸው መፈናቀል ግድ የሆነባቸው ሰዎች የሚገኙበት ሁኔታ ትኩረት እንዲሰጠው ሲሞክር ቆይቷል። በምህፃሩ ኤኦኤ የተባለው ግብረሰናይ ድርጅት ድርጅትም ይህን ሲያሳስቡ ከከረሙት ድርጅቶች አንዱ ነው። የድርጅቱ ኃላፊ አዮዳ አላኪጃ እንደተናገሩት በስደተኞች መጠለያዎች ውስጥ በአንድ ሰዓት ውስጥ አምስት ልጆች ሊሞቱ የሚችሉበት ሁኔታ ነው ያለው። የተመጣጠነ ምግብ እጥረት፣ ተቅማጥ፣ ልዩ ልዩ ኢንፌክሽኖች በባማው መጠለያ ያሉ አሳሳቢ የጤና ችግሮች ናቸው። የንጽህና አጠባበቅ ችግርም አለ። ወደ 24000 ለሚሆኑ እዚያ ለሚገኙ ሰዎች በቂ ምግብም የለም። አንዲት እናት በመጠለያው ስለደረሰው የህፃናት ሞት ለናይጄሪያ ጋዜጠኞች ተናግራለች። አዎ፣ መጠለያው ውስጥ ብዙ ህጻናት ነበሩ። ብዙዎቹም በረሃብ ምክንያት ሞተዋል። ሆኖም አሁን እንደ ድል ሆኖ ህጻናቱን በቦርኖ ዋና ከተማ ማይዱግሪ በሚገኝ ሆስፒታል መውሰድ ጀምረናል። የማይዱግሪ ሆስፒታል አቅም ውስን በመሆኑ ሁኔታው አስቸጋሪ ነው። ማይዱግሪን ከዚህ ቀደም የጎበኙት በተባበሩት መንግስታት ድርጅት የሳህል አካባቢ ሀገራት ሰብአዊ እርዳታዎች አስተባባሪ ላንዘር ይህን ይላሉ ከተማ ወደ አንድ ሚሊዮን የሚጠጉ ሰዎች መኖሪያ ነበር። አሁን ነዋሪው ሁለት ነጥብ ስድስት ሚሊዮን ደርሷል። በቅርብ ወራት ውስጥ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ቦኮ ሃራምን ሸሽተው ማይዱግሪ ገብተዋል። የእርዳታ ድርጅቶች እንደሚሉት ቦኮ ሃራም ከየመንደሮቻቸው ካፈናቀላቸው ሰዎች ውስጥ ስምንት በመቶ ብቻ ናቸው በመጠለያዎች ውስጥ ያሉት። አብዛኛዎቹ ማይዱጉሪም ውስጥ ሆነ በሌሎች ስፍራዎች በሚገኙ ዘመዶቻቸው ጋ ነው የተጠጉት። በመጠለያ ጣቢያዎቹ ለሚገኙ ተፈናቃዮች የናይጄሪያ መንግስት አስቸኳይ እርዳታ ለማቅረብ እየሞከረ ነው።